የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለአፍሪቃ መሪዎች በጻፉት ደብዳቤ ለሀጉሪቱ ጥልቅ አክብሮት እንዳላቸው ቢገልጹም ጸያፍ አነጋገራቸው የፈጠረውን እዴት ግን እንዳለ ነው። ቻዳዊው ተሟጋች አህመት ኦማር በትዊተር መልእክቱ የእርሶን ጥልቅ አክብሮት አንፈልግም፣ ቲለርሰን በእነዚህ ቆሻሻ ሀገራት መልካም አቀባበል አይጠብቃቸውም በማለት ያንግግራቸው ዛሬም እንዳልተረሳ ጠቁሟል። የትራምፕ አስተዳደር እስካሁን ለአፍሪቃ ያሳየው ፍላጎት አነስተኛ ነው። ሌላው ቀርቶ አሁንም አፍሪቃን የሚመለከት ይህ ነው የሚባል ስልት ገና አልቀረጸም፣ ይላል በዋሽንግተን የዶች ቨለ ዘጋቢ ካርስተን ፎናምን። የዩናይትድ ስቴትስ መንግስት ይህን ጉብኝት ባለፈው ህዳር ወር ሬክስ ቲለርሰን ዋሽንግተን ላይ ከአፍሪቃ ተጓዳኞች ከፍተኛ የውጭ ጉዳይ ሚኒስትሮች ጋር ያካሄዱት ጉባኤ ቀጣይ አድርጎ ነው የሚመለከተው። የዩናይትድ ስቴትስ አስተዳደር ዶናልድ ትራምፕ ስልጣን ከያዙ አንስቶ ከአፍሪቃ ላይ አላተኮረም ተብሎ እየተተቸ ነው። አፍሪቃን በሚመለከት የአሜሪካ ፖሊሲ በግልጽ አልተቀመጠም። በውጭ ጉዳይ ሚኒስቴር ውስጥም አፍሪቃን የሚመለከቱ ወሳኝ ቦታዎች ሰዎች አልተሾሙባቸው ናቸውም እንዲያም ሆኖ ግን አሁን አሜሪካኖች ያንን ለመለወጥ እየሞከሩ ነው የአሜሪካው የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪካ በሚያደርጉት ጉብኝት ግንባር ቀደሙ አጀንዳ ጸረ ሽብር ውጊያውን ይመለከታል ተብሏል በአፍሪቃ የቲለርሰን ወኪል የሆኑት ዶናልድ ያማሞቶ ጉብኝታቸውን አስመልክተው ትናንት በሰጡት ጋዜጣዊ መግለጫ ቲለርሰን ከአፍሪቃ ህብረት መሪዎች በሚያደርጉት ውይይት አፍሪቃ የተጋፈጠቻቸውን መሰረታዊ ጉዳዮች ያነሳሉ ነው ያሉት። በአንድ ወገን አፍሪቃን እየፈተኑ ባሉት ጉዳዮች ለመነጋገር ሙሳፋኪንና ከአፍሪቃ ህብረት ኮሚሽነሮችን ያገኛሉ። ማለትም ደቡብ ሱዳን፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሶማሊያ እንዲሁም ጸጥታውን በመደገፍ ረገድ የቡድን አምስት ሀገራትን ይመለከታል። ዋናው ነገር ደግሞ ለኢኮኖሚ እድገት ያሉትን እድሎች ይፈትሻሉ። በተጨማሪም ለመላው የአፍሪካ ህጉር ጥላ የሆነውን የአፍሪካ ህብረትም ይመለከታሉ። የአፍሪቃ የጸጥታ ጉዳይ ዋሽንግተንን ማሳሰብ የጀመረው ባለፈው ጥቅምት ወር ሁለት የአሜሪካ ወታደሮች ኒጀር ውስጥ በጽንፈኛ ታጣቂዎች ጥይት ከተገደሉ በኋላ ነው። በአፍሪቃ ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር ትስስር አላቸው የተባሉ ጥቂት ታጣቂዎች በጥቁር መዝገቧ ውስጥ ስማቸው ሰፍሯል። ዋሽንግተን ለእነሱ ከዩናይትድ ስቴትስ የሚደረገውን የገንዘብ ድጋፍ ማገድ ትፈልጋለች። ፔንታገን ወደ አፍሪቃ ስድስት ሺህ ወታደሮች ልኳል። ወታደሮቹ ከሚገኙባቸው ቦታዎችም ኒጀር፣ ሶማሊያና ጅቡቲ ይጠቀሳሉ። በእነዚህ ሀገራት የዩናይትድ ስቴትስ ትልቅ ወታደራዊ ጣቢያ ይገኛል። ወታደሮቹ በጸረ ሽብር ውጊያው ከመሳተፍ ሌላ ለአጋር ሀገራት ወታደራዊ ስልጠና ይሰጣሉ። በዚህ ረገድ ጅቡቲ ተፈላጊ ሀገር ናት። ጅቡቲ ውስጥ ፈረንሳይና ጃፓንም የጦር ሰፈር አላቸው። በቅርቡ ደግሞ ቻይና የራሷን ወታደራዊ ሰፈር እዚያው ከፍታለች። ዩናይትድ ስቴትስ ጅቡቲ ላይ የጦር ሰፈር የመሰረተችው ቻይና የአፍሪቃን አህጉር በተመለከተ ያላትን እቅድ ለማወቅ ትሻለች። ለዚህም በሰሜኑ ንፍቀ ክበብ የጸደይ ወራት ዋሽንግተን ላይ ከቤጂንግ ጋር እንደምትነጋገር ያማሞቶ ጠቁመዋል። ምንም እንኳን ከጅቡቲ ቻድና ከአፍሪቃ ህብረት መሪዎች ጋር በሚደረገው ውይይት ጸጥታና ስልታዊ ጉድኝት አበይት መነጋገሪያዎች ቢሆኑም የቲለርሰን የኢትዮጵያና የኬንያ ጉብኝት ግን ሀገራት ውስጥ አሁን በሚታየው የግጭት ሁኔታ የሚወሰን ነው የሚሆነው። የኢትዮጵያ ጠቅላይ ሚኒስትር ስልጣን መልቀቃቸውን ባሳወቁ ማግስት የአስቸኳይ ጊዜ አዋጁ መደንገጉን ከተቹት መካከል ቀዳሚዋ ዋሽንግተን ናት። ኬንያም እንዲሁ የተቃዋሚ ፖለቲካ ኃይሎችን ጠንካራ የተቃውሞ እንቅስቃሴ ያስተናግዳለች። ከዚህም ሌላ በያዝነው አስርተ ዓመታት ማለቂያ ላይ አርባ ከመቶ የሚሆነው የዓለም ህዝብ የሚገኝባት አፍሪቃ የኢኮኖሚ እድገት እና ያለው እድል የዩናይትድ ስቴትስን ቀልብ የሳበ ጉዳይ ነው። አብዛኛው ዜጋዋ ወጣት የሆነው አፍሪቃን በተመለከተ ባራክ ኦባማ ያቋቋሙት ወጣት የአፍሪቃ መሪዎች የተሰኘው መርሃ ግብር አሜሪካ የምትሰጠውን ትኩረት አመላካች መሆኑን ያማሞቶ ተናግረዋል። በውጭ ጉዳይ ሚኒስትሩ ጉዞ የሚካተቱት ኢትዮጵያ፣ ኬንያና ናይጄሪያም ሶስት የወሳኝ ኢኮኖሚ ባለቤት ሀገራት ናቸው። በዚህ ጉብኝታቸውም ቲለርሰን አሜሪካ ለአፍሪቃ ያላትን መልካም አመለካከት ለማሳየት እንደሚጥሩ ነው ካርስተን ፎን ናመ የሚገምተው ይህን አጋጣሚ የመልካም ምኞት ማመልከቻ አድርጎ ለማሳየት ይሞክራሉ። በእርግጥ አፍሪቃ ያለምንም ጥርጥር አስፈላጊ ናት። ጥያቄው የዩናይትድ ስቴትስ ፕሬዚዳንት በዚያ መልኩ ያዩዋታል ወይ የሚለው ነው። በፕሬዚዳንቱ ዙሪያ ያሉት የጸጥታና የዲፕሎማሲው ተቋማት አፍሪቃ አስፈላጊ ስለሆነች ትኩረት ሊሰጣት ይገባል ይላሉ። በአሜሪካ መንግስት ወሳኝነት ያላቸው ፕሬዚዳንቱ ግን ለመቀበል አዝግመዋል። ለዚህም ነው ይቅርታ ሳይሆን ምን ያክል ለአፍሪ የአፍሪቃ አክብሮት እንዳላቸው የሚገልጽ ደብዳቤያቸውን የላኩት